የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ ሶስት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ከ13 ዓመት በኋላ ነው ተመልሼ የሄድኩት። አንዳንዶቻችን ክስ ነበረብን። ቱባ ቱባ እናቴ ጭምር አራት ሰዎች የተለዩበት ሁኔታ ወደ ባዶ ቤት፣ እውነትም ባዶ ነበር እና ልቤ እየመታ ባዶ ቤት ባዶ ቤት እያልኩኝ ነው የገባሁት። ለብዙ ዓመታት ከአገር ከተለዩ በኋላ ሲመለሱ ይህ አይነቱ ስሜት ቢኖር አያስገርምም እንላለን። የዛሬዋ የጋዜጠኞች ጠረጴዛ ውይይት እንግዳችን ከአመታት ቆይታ በኋላ ወደ አገሯ ስትመለስ የነበራትን ስሜት ታጋራናለች። የህዝብ ቅንነት አይቸበታለሁ። ህዝቡ ከልቡ ነው። ችግር ሲፈጥሮ የነበሩ ሀይሎች ይህንን የህዝብ ቅንነት ተረድተው እንኳን የአሁኑን እግዚአብሔር አወጣን እንጂ ካሁን በኋላ ይህን ህዝብ ጫፉን አንነካውም፣ ወደሚፈልገው ሰላማዊና ዲሞክራሲያዊ ኑሮ ይሄድ ብለው ልብ ገዝተው ለውጡ እንዲቀጥል ያደረጉልን እንደሆነ የዚህ ህዝብ ቅንነት ፍሬ ያፈራል። ሊሄድ ሲልም አወያይተነዋል። ሲመለስ ደግሞ ምን ስሜት ይዘህ መጣ ብለን ጠይቀነዋል። እንግዳችን ነው። ዘመናዊ ትምህርት አስኳላ በኢትዮጵያ ሲጀመር የተማሪዎች ቁጥር ከመቶ በታች እንደነበር ያውቁ ኖሯል። የንጉሥ አክሊሉ መስኮት ሲከፈት ዘመናዊ ትምህርት በኢትዮጵያ በሚለው ዝግጅቱ ይሄድበታል። የዝግጅታችን አካል የሆነው ሙዚቃም ጊዜያችን በሚፈቅደው መሠረት ይስተናገዳል። እጅጉን እንደምንሰነበታችሁ የረፍት ጊዜያችሁ አዝናኝ እንደሚሆን ተስፋ እናደርጋለን። እናም ከዛሬ ህዳር 9 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከፕሮዲሰራችን ንጉሱ ታምሬ ጋር አዘጋጅና አቅራቢዎቹ ያዲሱ አበበ ቀርበና እኔም አሉላ ከበደ ከምሽቱ የዓለም ዜና ለጥቆ እንደምንመለስ እንገልጣለን። እንዳትሄዱ። ጤና ስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ አለች። አስራአንደኛውን የአፍሪካ ህብረት የመሪዎች ልዩ ስብሰባ የህብረቱ ጽህፈት ቤት ተልእኮቹን በብቃት እንዲያሳካ የሚያስችለው ውሳኔ ማስተላለፉን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን ህዝብና የተለያዩ አካላትን ስለ እንግዳ ተቀባይነቱና ስላሳየውን ምግባር ጠቅላይ ሚኒስትሩ አመስግነዋል። መለስካቸው አመሃ ዘገባውን ከአዲስ አበባ እየላከ ነው። በአሁኑ ደቂቃ በደረሰኝ ሰዓት አሰማችኋለሁኝ። ቱርክ ከተማ ኢስታንቡል ውስጥ በሚገኘው የሳዑዲ አረቢያ ቆንስላ ውስጥ ባለፈው ወር የተገደለው ሳዑዲ አረቢያዊ ጋዜጠኛ ዣማል ካሾግዢ ግድያ እንዴት እንደተፈጸመ የሚያመላክተው የተቀረጸ ድምፅ ይዘት ምን እንደሆነ ሙሉ ማብራሪያ እንደተሰጣቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ድምፁን ራሱን ለመስማት ግን እንደማይፈልጉ አመልክተዋል። ምክንያታቸው የግድያው የአመፃ መጠን እንደሆነ ገልጸዋል። የሥቃይ ድምፅ ነው፣ አስቀያሚ ድምፅ ነው ብለዋል። ትራምፕ ዛሬ ዋይት ሀውስ ቤተ መንግሥት ውስጥ ፎክስ ኒውስ ለሚባለው የዜና አውታር በሰጡት ቃል ሁከት ወይም አመፃ የበዛበት የጭካኔና የክፋት አድራጎት ነው ብለዋል። ፕሬዚደንቱ አክለው የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ትናንት ባወጣው ሪፖርት ግድያው እንዲፈጸም አልጋወራሹ መሐመድ ቢን ሳልማን ማዘዛቸውን ድምዳሜ ላይ ደርሻለሁ ቢልም የውጭ ጉዳይ መስሪያ ቤቱ ግን የመጨረሻ አቋም ላይ እንዳልደረሰ ተናግሯል። ሚስተር ትራምፕ ስለዚሁ ተጠይቀው ሲመልሱ ማን እንደፈጸመው ወይም ባለፈው መስከረም ሀያ ሁለት በዋሽንግተን ፖስቱ ጋዜጠኛ ላይ የተፈጸመውን ግድያ ማን እንዳዘዘ በእውኑ እንደማያውቁና አልጋወራሹም እርሳቸው የሚያውቁት ነገር እንደሌለ እንደነገሯቸው ገልጸዋል። ለአልጋውራሽ ሞሐመድ ቢን ሳልማን ቅርበት ያላቸው ብዙ ሰዎች በግድያው ውስጥ ተሳትፈዋል ብለው እንደሚያስቡ ቢናገሩም ከእንዲህ አይነት በብዙ መንገዶች መልካም ከሆነ ወዳጅ ጋር መቆየት ግን እፈልጋለሁ ብለዋል ትራምፕ ፓፑዋ ኒው ጊኒ ውስጥ ይቅርታ፣ ፓፑዋ ኒው ጊኒ ውስጥ ሲካሄድ የሰነበተው የእስያ ፓሲፊክ ሀገሮች የምጣኔ ሀብት ትብብር ጉባኤ አፔክ ዛሬ ያለ ስምምነት ተፈጽሟል። አፔክ ሳይስማማ ሲበተን ባለፉ ሰላሳ ዓመታት ታሪኩ ውስጥ አሁን የመጀመሪያው እንደሆነ ታውቋል። በምጣኔ ሀብት ጦርነት ውስጥ ያሉት አሜሪካና ቻይና በጉባኤው የስምምነት ሰነድ ቋንቋ ወይም አገላለጽ ላይ ሳይግባቡ መቅረታቸውን የፓፑዋ ኒው ጊኒ ጠቅላይ ሚኒስትር ፒተር ኦኔል ለጋዜጠኞች ተናግረዋል። አንድ የዩናይትድ ስቴትስ ባለሥልጣን ግን ስምምነት የጠፋው በአንድ በኩል ቻይና በሌላ በኩል ደግሞ ከመላ የአፔክ አባል ሀገሮች መካከል እንጂ በተናጠል በዋሽንግተንና በቤጂንግ መካከል አይደለም ብለዋል። የፓፑዋ ኒውጊኒ ጊኒ ዋና ከተማ ፖርት ሞርስቢ ላይ የተናገሩት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የቻይና ፕሬዚደንት ሲ ጂንፒንግ በየበኩላቸው ተገዳዳሪ የመጣኔ ሀብት አመለካከቶችን ማንጸባረቃቸው ተዘግቧል። የዛሬ ሁለት ዓመት በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውስጥ ሩሲያ እጇን አስገብታለች ከሚለው ድምዳሜ ጋር በተያያዘ እየተካሄደ ላለው ምርመራ ፕሬዚደንት ዶናልድ ትራምፕ ቃላቸውን ምናልባት በአካል ተገኝተው ላይሰጡ እንደሚችሉ ዛሬ ገለጹ። ይልቅ ፕሬዚደንቱ ለልዩ መርማሪው ሮበርት ሞለር የሚያስገቡት የጽሑፍ መልስና ማብራሪያ የመጨረሻው እንደሚሆን አመላክተዋል። ፕሬዚደንቱ በዛሬው የፎክስ ኒውስ ቃለ ምልልሳቸው ልጠየቅ የማይገባ የነበሩ ጥያቄዎች ቢቀርቡልኝም የተሟላ መልስ ሰጥቻለሁ አበቃ ብለዋል። የሚስተር ትራምፕ ጠበቆች ምላሻቸውን በመጪዎቹ ጥቂት ቀናት ውስጥ ለልዩ መርማሪው ያስረክባሉ ተብሏል። የድህነት ክፉ መሠረቱ የፍትህ መጓደል ነው ሲሉ የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ በዛሬው የእሁድ የጸሎት ስነ ስርዓት ወቅት ተናግረዋል። ዕለቱን ካቶሊካዊት ቤተ ክርስቲያን የድሆች ቀን ብላ ትዘክረዋለች። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ አዲሱና ወደ አሉላ ልመልሳችሁ፣ በማጠቃለያው እንገናኛለን። ለራዲዮ መጽሔት ዝግጅታችን ተመልሰናል። በድጋሜ መልካም ምሽት የምንመኝላችሁ አሉላ ከበደና አዲሱ አበበ ነን። በጊዜ ሰሌዳችን መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ በሕግ አምላክ ፍትሕ እንዲነግስ ሲመኙ ክፎዎች ሲበድሏቸው በሕግ አምላክ ይላሉ የአገሬ ሰዎች ጨንቃቸው። በሕግ አምላክ ሕግን ለሚያከብር ሰው አምላክንም ለሚፈራ ትርጉም ያለው ጥልቅ አባባል ልቡናን የሚያበራ ሰሚ ከተገኘ ልባም ሰው ክፉ ሥራው የሚወቅ ሰው፣ በሕግ አምላክ ይገሠጻል ወደ በጎም ይመልሳል። በሕግ አምላክ በያገሬ አምላክሽን ተማጸኝው ከሕግ ጋር ያልተጣሉ የሚወዱኝ ይምሩኝ በይው ከፈጣሪ ሕግ፣ ከህሊና ሕግ፣ ከስብእና ሕግ፣ ከማኅበረሰብ ሕግ ያልተቀያየሙ ያልተጣሉ አንቺነትሽን ያልካዱ ማንነታቸውን ያልጣሉ ስጠኝ በዩ አምላክሽን። ለዳኝነት የሚበቁ ለእውነት የሚፈርዱ እውነትን የሚያጸድቁ በሕግ አምላክ በይ። ግድ የለም የላይኛው ልመና ይቅደም። ግፈኞቹ ባይሰሙሽም አቤቱታሽ ይጠራቀም፣ አይቀርምና ከንቱ የሕዝብ እንባና ብሶቱ የሚያስረውም መታሰሩ፣ ወንጀለኛም መቀጣቱ፣ ዛሬ በፍርድ እንዳፌዘ ነገ በፍርድ መታገቱ፣ በሕግ አምላክ መመዘኑ፣ በሕግ አምላክ መዳኘቱ። ግድ የለሽም አትታክቺ፣ በሕግ አምላክ በይደጋግመሽ ሕግን የሚያውቅ ሕጋዊ ልጅ እንዲመራሽ ከተመኘሽ በሕግ አምላክ ግጥሟ የዘወትር አድማጫችን የገጣሚ ቴዎድሮስ አበበ ስትሆን ፈተና ከሚለው የግጥም መድበሉ አውጥቶ ያሰራጫትና እኛም በኢሜይል የደረሰች ናት። ቴዲን አመስግነን ወደ ቅዳሚ ዜማችን አለፍን። በሕግ አምላክ i to the challenge i challenge challenge

በሕግ አምላክ አለች አምሳል ምትኬም። አዎ እርሷ ግን ፍቅርን ነው የምትከሰው። ከአገሩ የወጣ አገሩ እስኪመለስ፣ ቢጭኑት አህያ ቢለጉሙት ፈረስ አሉት አማን ናቸው። የባሻ አሸብር በአሜሪካ ደራሲ መንግስቱ ለማ ብዙዎቹ ተማሪዎቻቸውን እንደሚጠሯቸው ደግሞ አብዬ መንግስቱ ናቸው። ጎበዝ፣ ይህስ በባዕድ አገር ሆነ እንበል፣ በገዛ አገርህ ያለ ወንጀልህ ግፍ ሲፈጸምብህ፣ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ይባላል። መንደርደሪያችንን ቀጣዩ የጋዜጠኞች ጠረጴዛ ውይይት ግልጽ ያደርገዋልና እስቲ ወደዚያው እንለፋል። በመሀል ሄድ መለስ እያልን የጠረጴዛ ዙሪያ ውይይታችን በየሳምንቱም ባይሆን ቆየት ቆየት እያልን እንመለስበታለን። አነጋጋሪ ርሶች ሲኖሩ እንዲህ እንዳሁኑ እንነጋገራለን። ታዲያ አሁኑ ለየት ይላል። ቤተኛ ናት ለፕሮግራሙ ባልደረባችን ትስታ በላቸው ከአዲስ አበባ መልስ የእሷን ገጠመኞች መልከታ ታጋረናለች። ከብዙ ጊዜ በኋላ ነው የሄደችው። ሁላችንም ከብዙ ጊዜ በኋላ ነው ያልሄድ ነው፣ እሷ ደግሞ የሄደችው። ለእሷ ደግሞ ጊዜው ረዥም ብቻ ሳይሆን ይሄን ረዥም ዘመን እዚህ ሆና አገሯ፣ ቤተሰቧ መካከል ብዙ ነገር ተፈራርቋል። ደስታ፣ ሀዘን የመሰለ እንደ ሁላችንም ያን ሁሉ ታስታውሳለች። እሺ አሉላ ና፣ አዲሱ እጅጋርጌ፣ ነው የማመሰግነው ስለ ጋበዛችሁኝ። ለነገሩ ጉዳዩ የሚመለከተው እኔም ብቻ አይደለም፣ ሁለታችሁንም ነው። ረጅም ጊዜ ነው ከሀገራችን ርቀን የቆየ ነው። እናም እዚህ ሆነን ሀዘንም መከራም ሲፈራረቅ መሄድ አልቻልንም። ሄጃለሁ እግዚአብሔር ይመስገን። በጓጓ ስሜት ነው የምንጠይቅሽ። ትንሽ ልባችን የሚሰረስረው አንቺ ያየሽው ስሜት እንዲጋባብን ማድረግ ይጠበቅብሻል። መጋባት አይችልም መሄድ አለበት። ልትሄዱ ይገባል። አውሮፕላን ስትወርጂ እግርሽ ሲራ ለወራት ማለት ይቻላል ይሄ ትኩስ ስሜት ብዙዎችን የያዘ በሚመስልበት ስንከታተል ቆይተናል። የኢትዮጵያ የፖለቲካ አየር ተለውጦ ሰላማዊ ሁኔታዎች ገፍተው የሚሄዱበትን ስንጠብቅ ቆይተናል። ይሁንና እዛ ስቴጂ ባሽ ቦታ ውስጥ ትገኝ ሌላ ነውና እግርሽ የናፈቀሽን ምድር መሬት ሲረግጥ ምን አይነት ስሜት ተሰማሽ? አንተ ላይ ጥያቄ ልደርብ ታማኝ በየነ ሄዶ ሲመለስ የተናገረውን ሰምቻለሁ። ወደፊት እናቀርበዋለን እሱን። በእርግጥ ኢትዮጵያ ድንበር ገባን፣ ቀበቷችሁን አጥብቁ ሲባል የተሰማውን ስሜት ሲገልጽ በጣም በቃ በእሱ ቦታ ሆኜ ራሴን አየሁትና ይሄ ሁሉ አለ ማለት ነው። አንተ በጠየቀው ጥያቄ ላይ አንቺ እዚህ ደረጃ ላይ ስደርሺ፣ አውሮፕላኑ ዝቅ እያለ ሲሄድ፣ እዛም ሄዶ ከወረድሽ በኋላ ያለው ሁኔታ፣ እውነቱን ለመናገር አሁን የምትገልጹት ስሜት የተሰማኝ እንደ አውሮፓ አቆጣጠር በ1991 ዓ.ም ለመጀመሪያ ጊዜ ወደ ሀገር ሲሄድ ነው። ከደርግ ውድቀት በኋላ ወደ ሀገር ስመለስ ዊመንስ ኮሚሽን የሚባሉ ሴቶች ጋር ነበርና የሄድኩት አንድ አምስተኛ ሴቶኜ ነው ሄድኩት። ከአራት ፈረንጆች ጋር ነበር ሄድኩትና ገና ማለዳ ነበረ። ማለዳ ሲገባ እንዲህ መልክዓ ምድሩን ያንን ዕለት አልረሳውም ምንም ቢሆን፣ ምክንያቱም ገና ፀሐይዋ ብቅ ብላ ታሳያለች ተራራውን ሸንተረሩን እንደዚህ። ከዛ በኋላ ሰውነቴ መንቀጥቀጥ ጀመረ። እንዴት ነው የሚባለው መንቀጥቀጥ ከእግር እስከ ራሴ መንቀጥቀጥ ጀመረ። እምባዬ ደግሞ በዛው ልክ እግሬ ድረስ ለማለት ይቻላል ልቤ ይመታል። እምባይም መውረድ ጀመረ እና አጠገቤ የተቀመጠችው ሴት ምን ሆነሻል አለች። በቃ ያኮ ሀገሬ ነው የምታየው ሀገሬ እኮ መጣሁ ምናምን እና አይጠበቅም። ይሄ የሆነው ከሀያ ሰባት አመት በፊት ነው። አሁን እድሜ ገፋ ብሏል። ልክ አገራችን እንደሚጠበቅ አንድ ነገር ሲመጣብህ ነው ባህልህም ኑሮህም መጥቶ አንተን ሰውነትህን የሚሸፍነው እና በምንም ሳላቅ ያለ ውዴታዬ ስወርድ ሂጅ መሬት ላይ ተደፋው እና መሬቷን ሳምኳት። አሁን እንዲህ አልነበር። ያው ከአስራ ሶስት አመት በኋላ ነው ተመልሼ የሄድኩት። ክሱን እኛ ክስ ነው ብለን ባንቀበለውም አንዳንዶቻችን ክስ ነበረብን። የሆነ የእልክ፣ የሐዘን፣ የቁጣ በዛ መሀል ደግሞ ቱባ ቱባ የሆኑ እናቴ ጭምር ያሳደጉኝ የተንከባከቡኝ እንደ እህት ማያት የታላቅ እህቴ ባለቤት ጭምር አራት ሰዎች የተለዩበት ሁኔታ ነው። ስለዚህ ወደ ባዶ ቤት እንደ መሄድ እውነትም ባዶ ነበርና፣ ቤታቸው፣ ቦታቸው ባዶ ነበር። የእነኚህ ሰዎችና ልቤ እየመታ ባዶ ቤት፣ ባዶ ቤት እያልኩኝ ነው የገባሁት። እንደዛ ነበረ ስሜቱ። ከወረድንም በኋላ ደግሞ እቃችን አስቀምጠን እኔ ብቻ ሳልሆን የአፍሪካ ዲቪዥን ዳይሬክተሩ አቶ ንጉሴ መንገሻም ቢሆን ወደ ለቅሶ ነው የተሰማራ ነው፣ ከዚህ በፊት ያረፉ የቤተሰብ የቅርብ ዘመዶች ሐዘን። አዎ እኛ እዚህ ሆነን የተለዩ የተቀበሩ ሰዎች ናቸውና እንደ ኢትዮጵያ ባህልም ብቻ ሳይሆን እንደ ስሜትህም ያ የምትወደው ሰው የት ጋነ ያለው ሌላ ጊዜ ቤት እኮ እጇን ዘርግታ ትቀበላለች እናት ወይንም ደግሞ ኤርፖርት መታ ትቀበል የለችም። ስለዚህ የት ነው ያለችው? እና ቀጥታ እነዚህ ሰዎች ያሉበት ቦታ ነው። ይሄድ ነው ሰኞ ስራ ልንጀምር ቅዳሜ ጠዋትና እሁድ ይህንን ነው ያከናወን ነው ልልህ ፈልግ። የተደባለቀ ስሜት እንደጠበቃችሁ ግልጽ ነው። ትዝታ ቀደም ብለሽ ጠቆም አርገሻል። ከአስራ ሶስት ዓመት በፊት እዛ ነበርሽ። የነበርሽበት ጊዜ የተለየ ሁኔታ የነበረበት ስለሆነ ጎላ ብሎ ሊሰማ ይችላል። ቅድም ያልሽው ክስና ጣጣ ውስብስብ ነገሮችም የተከተሉት ከዚያ ነው። የሺ ዘጠኝ መቶ ዘጠና ሰባቱን ብሔራዊ ምርጫ ነው ማነሳው። በዚያ ጊዜ እዛ ነበርሽ። ከዛ ግን ተመልሰሽ መሄድ ድል አላጋጠመሽም። አላጋጠመ አስራ ሶስት አመት ረጅም ጊዜ ነው። በሀገር ደረጃም በርካታ ነገሮች ተፈጽመዋል። እንደ ትዝብት ግን ፈጥኖ የታዩሽ ጎልቶ የወጡ ነገሮች አሉ ከመጀመሪያው ከዛ ከሺ ዘጠኝ መቶ ዘጠና ሰባቱ ጉብኝትሽ ያሁኑ ልክ ብዙ ሰው እንደሚለው አዲስ አበባ በተለይ እንደ ጉድ እንደ ጉድ ህንጻዎች ተሰርተዋል፣ መንገዶችም ተሰርተዋል። እና እውነቱን ለመናገር በ1997 ዓመተ ምህረት ቲቼ የመጣሁትን አገር አይደለም ያየሁት እና ልክ ወተን በቦሌ አውሮፕላን ጣቢያ ወደ ሆቴላችን ስንሄድ ሌላ ሀገር ያለሁ ነው ይመ ሌላ ሀገር ከዛ የወጣቶች ብዛት በየመንገዱ ከዛ ሁሉም ነገር ንግድ በንግድ ትልቁ ህንፃ ስርም ንግድ አለ፣ ትንሿ ህንፃ ስርም ንግድ በንግድ ንግድ እሱ ነው። የተለየ ነገር ያየሁት በአይን የሚታዩትን ነው። እንግዲህ የጠየከኝ አይደለ? በትኩስ የተለያየ አዲሱ ቀጥሎ እንግዲህ እኔ እግዚአብሔር ቢፈቅድ እድሜ ለጠቅላይ ሚኒስትር አብይ አመራር በውሸት የተመሰረተብን ክስ ስለተነሳ እኔም ብቅ ለማለት ልቤ ተነሳስቷል፣ እና አሁን እንደ ጠያቂ ሳይሆን ራሴ ሄጄ እንደ መጣሁ አይነት ስለተረበሽ፣ ይቀጥላል። መልካም አዲሱ፣ ያ ስሜት ጠንከር ብሎ የሚሰማ ይመስለኛል። ለረጅም ጊዜ የመሄድ እድል ሳይኖር ድንገት የመሄድ ሀሳብ እንኳን ሲኖር እንደሚሄድ ሰው በሀሳብ የሚያዋልል የተለየ ስሜትም የሚውጥ ይመስለኛል። ትዝታ የወጣት ሀገር መሆኑን ገና ከመግቢያሽ የተመለከትሽ ይመስላል። ወጣቶች በብዛት ታያለሽ። ሁለተኛ በጣም የተለየ ጉጉት አለ። በተለያየ አቅጣጫ የተለየ የፖለቲካ አየር እየነፈሰ ነው። ተስፋ የተደረገበት አለ። ምንም እንኳን ፈተናዎች እዚህም እዚያም ቢኖሩ የተሻለ ሁኔታ ለዚያች ሀገር መጥቷል። ዲሞክራሲ፣ ነጻነት፣ እኛን የሚመለከት በቀጥታ የምናየው ደግሞ የመገናኛ ብዙኃን የሚሰሩበት ጠባይና ሁኔታ እስከ ሁኔታ የሚመስለኛል። ደፍሮ ለመናገር የሚቻል ለውጥ አለ። ከዛ አንጻር ቀናትም ቢሆን ቆይታችሁ በተጨባጭ ምን አየሽ? በስሜትና በሀሳብ የነበረውን በተግባር ካየሽው ጋር የተለያዩ ቦታዎችም የሚሄድ ድል ነበረሽ። አንዳንዶች እንደምታጋርኝ ተስፋ እናደርጋለን። መልካም አሉላ። የቱኛው ላይ ማትኮር እንዳለብኝ ከህዝቡ አስተያየት ልነሳ። ልክ እንደ ገባን እንደ አንድ ሳምንት ስንቆይ ከህዝቡ እናገኝ የነበረው ስሜት ወይንም አስተያየት በለውጡ እንደተደሰቱ ነው። ሰው በነጻነት መናገሩን፣ ያለ ፍርሃት ያለ መሸማቀቅ የተለያየ ቦታ መሄዱን፣ ትንሽም ቢሆን ደግሞ የሚዲያ ክፍተት መኖሩን በጣም አድንቆ ነበረ የሚናገረው። እግዚአብሔር ይመስገን እያለ ነበር የሚናገረው። በዛው ልክ ደግሞ በማህበራዊ መገናኛ ብዙሃን ላይ ጠቅላይ ሚኒስትሩም ላይ ትችት ነበረ አሁን ሰሞኑን የምንሰማው ለውጥ ስላልመጣ ትችት ነበረ። ብዙ ሰው ደግሞ ለውጡ እኮ ከላይ ነው እንጂ ከስር እንዳለ ነው የሚል አመለካከት ነበረ እና ድብልቅልቅ ያለ አመለካከት ነበረ። ግን እኛ እንደምታውቀው በጣም ብዙ ችግር ያለባት አገር፣ ብዙ የባለቤትነት ጠያቂ የተነሳባት አገር ስለሆነች ለውጡ ጊዜ እንደሚፈጅ ገና እኮ ስድስት ወር ነው። ስንቱ ተስተካክሎ ይቻላል። ደግሞ አንዱን ስታስተካክል ሌላውን ሊያበላሽ የሚችልበት ሁኔታ አለ የሚል ነበረ። ብዙ ጊዜ ለሚያነጋገሩን ሰዎች የምንሰጠው መልስና ድብልቅልቅ ያለ ስሜት ነው። በጣም ከፍተኛ ለውጥ ከነበረው ሁኔታ ለውጥ ቢኖርም፣ በዛው ደግሞ በሀገሪቱ ዙሪያ አንዳንድ ቦታ ግድያ አለ ይባላል። ግልጽ ያልሆነ አይነት ነገር ነበረ። ምክንያቱም ጠቅላይ ሚኒስትር አብይ አህመድ ደግሞ ደጋግሞ ስለ ይቅርታና ፍቅር ያወሩ ስለነበረ አጥፊዎች ወደ ፍትህ መምጣት ያለ መምጣታቸውን ሕዝቡ ዘንድ ጥርጣሬ ነበረ። አንዳንዱ እንደውም ባይመጡም የሚቅር ለውጡ አለ ይችን ለውጥ ግን አንዳንዱ ደግሞ እንደ ፍትህ እስከሌለ ድረስማ ምን ለውጥ አለ ማለት የሚሉበት ሁኔታ ነበረ። በፖለቲካው ረገድ፣ በሌላ ማህበራዊ ህይወት ግን ሰው የኑሮ ውድነት አለ። አንድ እንጀራ አምስት ብር ይሄ ከባድ ነው። በጣም ብዙ ሰው ነው የሚነግር። ደረቅ እንጀራ ማለት ነው። አዎ እና ለምሳሌ አሁን ሶስት መቶ ብር ደሞዝ ለአንድ ሰው በአንድ ወር ውስጥ ምን ሊያገኝ ይችላል? ያ ሰው ምን ሊበላ ይችላል? አንድ ዳቦም ለመግዛት በጣም ከባድ ነው። በሌላ በኩል ደግሞ እንግዲህ የዳያስፖራ በሀገር ውስጥ መብዛትም ሊሆን ይችላል። በሄድክበት ቦታ ሁሉ የታወቁ የተወደዱ ሬስቶራንቶች፣ የምግብ ቤቶች ጥቅጥቅ ብለው ሞልተው ነው የምታየው እና ለአንድ ምሳ ሶስት መቶ ብር ከፍለ እንደዚህ የምትወጣበት ሁኔታ ነው እና ይሄንን ከውጭ ሄዶ ሆነም ቀረ እዚህ ሀገር ስንኖር ትንሽ የተመጣጠነ የኑሮ ዘይቤ ካለበት ሀገር ተነስተ ሌላ እንደዚህ ያን ያህል የተራራቀ ሁኔታ እጅግ የተራራቀ ሁኔታ በምታይበት ጊዜ ባለባበስም እንደው በጣም እጅግ እንደው ቅንጥ ያሉ እንደው በቃ የአሜሪካኖች እንኳ ብዙ በመልበስም አይታወቁም። አውሮፓን ፈረንሳዮች እንደሚለብሱት ጣሊያኖች እንደሚለብሱት ወጣቶቹ በዛ ደግሞ ዞር ስትል ደግሞ ራቁቱን የሚሄድ ዲጅታ ያለ እሱ እንዴት ነው የሆነው እያልክ ብቻ እየጠየቅ ምትለው ማለት ነው ይሄ ነው የኑሮ ሁኔታ ነው ያየሁት የኢኮኖሚው መራራቅ ሁሉን ተጠቃሚ የሚያደርግ እድገት አለ ሲባል እንኳን አላደረገ የሚለው የቆየ ጥያቄያችን ነው በዘገባዎቻችንም ብዙዎች ያነሳሉ እድገት መጥተዋል በአንድ በኩል ትይ ና የሰው ኑሮ አሽቆልቁሏል ጥቂቶች ብቻ የተሻለ ህይወት የሚኖሩበት አለም ተፈጥሯል የሚለው ምናልባት እንግዲህ ቀጣይ ሁኔታዎች ለሁሉም እድል ትሰጣለቸው ያች ሀገር የሚነሳ ይሆናል ምናልባት አዲሱ የምታነሳው ካለ የተያዘ ነው። አሁን ለምሳሌ ጠቅላይ ሚኒስትር አብይ ካመጡት ለውጥ አንዱ ለብዙ ጊዜ በጠላትነት ይታዩ የነበሩትን ሀገሮች ኢትዮጵያና ኤርትራ እንደማድረግ ነው። በዛ ረገድ አሁን ዛሬ ድረስም የተለያየ ሀሳብ ይሰጣል። የተደረገ ውስጥ አንድነት ምንድን ነው ውላቸው ለመንግልጽ አይሆንም። ቀድሞስ ምን ያስፈልጋል ከኤርትራ ጋር መገናኘት የሚሉ አሉ። ሌሎቹ ደግሞ በጣም ደስ ብሏቸው፣ በመሰረቱ እኮ ኤርትራውያንና ኢትዮጵያውያን አንድ ህዝብ ናቸው ሊላዩ አይገባም ብለው ደግሞ ውህደት ያደንቃሉ። በዚህ አካባቢ ምን ተገነዘብሽ? ምን አየሽ? ምን ሰማሽ? ከብዙ ቆይታና ዝምታ በኋላ መጠየቅ ብትጀምር፣ ለአሁኑ የተያዘው ሰዓት ገደበኛ አይደል? ትክክል ነው። አዲሱ ባይሆን በሙዚቃ አልካስህ። እናመሰግናለሁ። ማለዳ ማለዳ፣ ቆንጆ ልጅ ማለዳ ማለዳ

አሁን አይደል? ድንቅ ነው። አዎ፣ ድምፃውያኑ ግን ኤልያስም አይደለም፣ ማለዳ ያለው ባህሩ ቀኝም አይደለም። ደሞ ቀጥሎ ያለው ብዙ ቦታ የሚወስድ ለየት ያለቅ ነበር ነው። ብዙ ድምፃውያን ያሉበት ይመስላል። አሁን የንጉሴ አክሊሉ መስኮት ሊከፈት ነው። ኢትዮጵያን ወደ ስልጣኔ ለማሻገር መድኃኒቱ ትምህርት መሆኑን ወዳጆቻችን የሆናችሁት መንግስታት ሁሉ በየጊዜው የሰጣችሁንን ምክር በደስታ አስታውሳለሁ። ለዚህም ካሁን ጀምሮ የኢትዮጵያን ልጆች ዘመናዊውን የስልጣኔ ትምህርት በፈረንሳይኛና በእንግሊዝኛ ቋንቋ ለማስተማር ቆርጬ መነሳቴን እንድታውቁልኝ እፈልጋለሁ። ይህንንም ሐሳቤን ከግቡ ለማድረስ እንድችል ለተማሪ ቤቶች ሕንፃ ማሰሪያ ከፈረንሳይና ከእንግሊዝ ለሚመጡ መምህራን ደሞዝ፣ ለማስተማሪያ መጻሕፍት መግዣ እርዳታ እንድታደርጉልኝ አጥብቄ አመለክታለሁ። ተፈሪ መኮንን አልጋዋራሽ፣ የኢትዮጵያ መንግስት። ልክ የዛሬ ዘጠና አራት ዓመት ነው ይህን ደብዳቤ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለእንግሊዝና ለፈረንሳይ መንግስታት የጻፉት። ይህን ደብዳቤ ይዘው እዛው አውሮፓ ድረስ የሄዱት ጃንሆይ ከዳግማዊ ምኒሊክ ከመጀመሪያው ዘመናዊ ትምህርት ቤት ለኢትዮጵያ ቀጥሎ ተፈሪ መኮንን የተሰኘውን ትምህርት ቤት ለመክፈት ብዙ ሐሳብ ነበራቸውና እንዳሉትም ትምህርት ቤቱን ለመስራት ለመምህራን ደሞዝ፣ ለመጽሐፍት መማሪያ መግዣ ለእነዚህ ለእነዚህ የሚሆን እርዳታ እንግሊዝና ፈረንሳይ እንዲለግሷቸው ጠየቁ። እነሱ ግን ፈቃደኞች አልሆኑም። ምናልባትም ለመሳፍንትና ለመኳንንቶቻቸው ቪላ ቤት ስሩልኝ ወይም ደግሞ አውቶሞቢል መኪና ግዙላቸው ቢሉ ኖሮ ይሄ ቃላቸው ይሄ ማመልከቻቸው ውሳኔ ያገኝ እንደነበረ ብዙዎች። ከዛ በኋላ ጃንሆይ የአውሮፓ ጉብኝታቸውን ጨርሰው ከአራት ወር በኋላ ወደ ሀገራቸው ሲመለሱ ምንም ይዘው የመጡት ነገር የለም። ነገር ግን ቀደም ብሎ ተፈሪ መኮንን ትምህርት ቤትን ለማቋቋም ሀሳብ ነበራቸውና በሺ ዘጠኝ መቶ አስራ ሰባት ዓመተ ምህረት ሚያዝያ አስር ቀን ተፈሪ መኮንን ትምህርት ቤት ተመረቀ። ዘመናዊ ትምህርት በሀገራችን እንዲህ ሊስፋፋ የቻለው የመጀመሪያ መሰረቱ ይሄ ነው። የዛሬ ሀምሳ ሰባት ዓመት ተፈሪ መኮንን ትምህርት ቤት ይማሩ ከነበሩ ተማሪዎች አንዱ ታደሰ ወንድ አፍራሽ ከም ተፈሪ መኮንን ትምህርት ቤት በጣም በጣም የታወቀ እና በጣም አሉ ከሚባሉ ትምህርቶች አንዱ ነበር። የተማሪው ብዛት ከ ከአንድ ሺ አምስት መቶ በላይ አይሆንም። ይህም በመሆኑም እያንዳንዱ ተማሪ እርስ በርስ እንተዋወቅ ነበር እና በአንድ ክፍል ውስጥ ይማር የነበረው ተማሪ ከ ሀያ ስምንት አይበልጥም። በዚህ ምክንያትም ተማሪዎች እንደፈለጉ በትክክለኛ መንገድ ትምህርቱን ያሳልፉ እንደነበረ አውቃለሁ። በግዛም በተጨማሪ ደግሞ የማለፊያ ማርኮ በዛን ጊዜ ዛ ትምህርት ቤት ተማሪ ስልሳ ከመቶ ነበር። በዚህም ምክንያት ተማሪው ተግቶ ይማር ያጠናም ነበረ። ይህ ትምህርት ቤት በአጠቃላይ በስፖርት፣ በሙዚቃ፣ በመሳሰሉ መጽሄት በማዘጋጀት ተማሪውን ያነቃቃ ነበር። አስተማሪዎቹም ከካናዳ፣ ከአሜሪካን ፊስኮሮች እና ከህንድና ከኢትዮጵያውያንም ነበሩ። ይህ ትምህርት ቤት ዩኒፎርም ነበረው። ይታወቅም ነበር በከተማ ውስጥ። ኳኪ ጃኬትና ሱሪ ነበረው። ደረት ላይም ደግሞ የተፈረሙ ኮንትሬት አርማ አለው። ያ አርማ በደረታችን ላይ ተለጥፎ ነበረ። እና በዛ አይነት እንግዲህ የተፈሪ ትምህርት ቤት በጥሩ አይነት መንፈስ ትምህርቱን ስንከታተል ከርመናል። የምንማርበት የተፈሪ መኮንን ትሪላላላላላ የተፈሪ መኮንን ትራላላላላ ተፈሪ መኮንን የተፈሪ መኮንን ትምህርት ቤት ለማቋቋም ሲጀምሩ መሳፍንቱና መኳንንቱ ሃይማኖት የሚያስክድ የሚያስለውጥ የአገር ባህልን የሚያጠፋ ነውና ይህ ዘመናዊ ትምህርት ቤት አያስፈልግም ብለው ተቃውሟቸው ነበር። በዚህም ምክንያት ንግሥተ ነገሥታት ዘውዲቱ ምኒልክ የዛን ጊዜው የሀገሪቱ መሪ ማለት ነው። ተፈሪ መኮንን አልጋ ወራሽ ነበሩ። በጣም ተጨነቁ። መሳፍንትና መኳንንቱ ልጆቻቸውንም ወደ ትምህርት ቤት ለመላክ አልፈለጉም ነበር። የንጉሠ ነገሥቱ ሐሳብ ደግሞ የችግረኛ ቤተሰብ ልጆች እንዲማሩ ነው። እነዛማ ሀብቱም ርስቱም ስላላቸው የትምህርቱ ጉጉት ላይኖራቸው ይችላል በሚል ትኩረታቸው ችግረኛ ተማሪዎች ላይ ነበርና ከመንግሥት ካዝና ገንዘብ እንዲወጣ እያደረጉ ወደ ትምህርት ቤት መሄድ አቋርጠው የነበሩ ተማሪዎች ትምህርት ቤት ሳያቋርጡ እንዲመጡ ለእርሳስና ለወረቀት መግዣ ብለው የኪስ ገንዘብ ቆረጡ ተፈሪ መኮንን ይህን የሰሙ መሳፍንትና መኳንንት ተቃውሟቸውን ለንግስቲቱ ነገሯቸው። ንግስቲቱም ተፈሪ መኮንንን ለምን እንዲህ ይሆናል ብለው ጠየቋቸው። እሳቸውም አባቶ ዳግማዊ አጤ ምኒልክ የምኒልክ ትምህርት ቤትን እኳ አቋቁመው ብዙ ተማሪዎች እየተማሩ ነው፣ ይህም እንደዛ ነው። እርዳታ የምናደርገው ደግሞ ከመንግስት ካዝና ወጥተን የችግረኛ ልጆች እንዲማሩ ነው እንጂ ላላቸው ለሀብታሞቹ አይደለም ብለው ንግስቲቱም ልጄ ወዳጄ ወንድሜ ተፈሪ መኮንን አይዋሸኝም ብለው በዚሁ መሰረት ለተማሪዎቹ የኪስ ገንዘብ ተቆርጦላቸው ትምህርታቸውን እንዲቀጥሉ ተደረገ። ዘመናዊ ትምህርት በሀገራችን እንዲህ በቀላሉ አይደለም የተቋቋመው። ያን ጊዜ ዘጠና ስድስት ነበሩ የመጀመሪያዎቹ ዘመናዊ ትምህርት ተማሪዎች። የቀዳማዊ ኃይለሥላሴ መንግስት የተሰኘው መጽሐፍ ደራሲን አምባሳደር ዘውዴ ረታን እያስታወስኩ ለዛሬው ዝግጅቴ የተባበረኝን ታደሰ ወንዳፍራሽን አመስግኜ ልሰናበት።

ህመሙም እጅግ የበረታ ይሆናል። ነገሩ ቀደም ካለው ውይይታችን ከብዙ ጊዜ በኋላ ወደ አገር ሲመለሱ ከሚኖረው ስሜት ጋርም ይገናኛል። ቅድም እንዳልነው ሲሄድ አወያይተኑ ነበርና አሁን ታዲያ ስለተመለሰ ምን ታዘብ ወቅታዊ ሁኔታስ ምን ይመስላል ብለነዋል። እንግዳችን አበበ በለው የኪነ ጥበብ ሙያተኛና በአካባቢያችን አዲስ ድምፅ የተሰኘ ራዲዮ አዘጋጅና አቅራቢ ነው። እስኪ አንድ ጊዜ በድጋሚ ደስታችንን እንግለጽ አቤ እንወድሃለን እናከብረሃለን ቀባበሎ አዲሱ እንዴት ደመቅ ያለ ነበረ እንግዳው ይሰማል ሰማል ትሰማናለህ ያስጠሰማ አለው በጣም የሚገርም ነገር ነው። ብታሰሙ የት ነው? በአሁኑ ሰዓት ድንገት መልሰን እዛው እንዳንወስድህ የራስ ቲያትር የቀድሞ ባልደረቦቼ ልበለው ያደረጉልኝን አካባበል ነው ያሰማችሁት። እኔ ይሄ ቲያትር ቤት በእውነት የሰው ልጅ እድል በር የሚከፈትበት ቦታ የት እንደሆነ አይታወቅም። እኔ አሁን ለአበበ ለሚባለው አበበነቴ ከጎንደር ኪነት በኋላ ትልቁን እድል የሰጠኝ በእውነት ትልልቅ ባለሙያዎችን ያፈራው ራስ ቲያትር እጄን ይዘው መድረክ ሰጠው ራሴን እንድፈጠር እድሉን የሰጡኝ ያበረታቱኝ የምወዳቸው ጓደኞቼ ወንድሞቼ ነበር ያን አቀባበል ያደረጉት። መቼም ራሱ ቴያትር የህይወቴ ትልቁ ክፍል ነው። በጣም ወደው ቤት ነው። ከሚገባን በላይ ነው የተደረገው። ትህትናው ጥሩ ነው። አዲሱ ባይገባም ይላል ይገባል ብለው ነው ያደረጉት። አሁን በምትሰራው ስራ ለሚያውቁ ከመድረኩ ለራክባቸው ጥሩ ማስታወሻም ይመስለኛል። አበበለው ሲጀመር የኪነ ጥበብ ባለሙያ የመድረክ ሰውነህ። አሁን በራዲዮ በዋሽንግተን ዲሲ አካባቢ በሚተላለፍ አዲስ ድምጽ በተባለው ሬዲዮ ለብዙ ዓመታት በማህበረሰብ ጉዳዮች ላይ በኢትዮጵያ ጉዳዮች ላይ በፖለቲካ ርዕሶች ላይ ትኩረት አድርገህ ለአመታት ሰርተሃል። ሁለቱንም ያስታወሱ ይመስላል። አዲሱ የገጠመውን ንገረን። መልካም እንግዲህ እንዴት ነበር ነው በአጠቃላይ እንጂ። ይሄ ቲያትር ቤት እንዳልከው አንተን፣ እነ ፀሐይን፣ እነ ኤልያስን ብዙዎቹን ታዋቂ ድምፃውያን አርቲስቶች ያፈራ ነው። አንተ ግን የኢትዮጵያ ፖለቲካ ሁኔታ በአክቲቪስትነት የተሰማሩትን በፖለቲካም ያሉትን ሰዎች ወደ አገር የጋበዘ ሁኔታ ተፈጥሮ በዛ ሁኔታ ነው የሄድከውና እንዴት ነበረ? ምን ምን ገጠመህ? እንደ ጎላ ጎላ ያለውን ስትነግረን ከዛ አንዳንድ ጥያቄ እያወጣን እናወራለን። በጣም ብዙ ነገር ነው የገጠመኝ። እኔ በእውነት በመጀመሪያ ደረጃ የለውጡ ሁኔታ የኢትዮጵያ ሕዝብ በእውነት ይቅር ባይ መሆኑን ነው የተረዳሁት። ድሮ የምናውቀው አይነት ለውጥ አይደለም። ለውጥ ሲባል ድሮ ጃንሆይ ሄደው ደርግ ሲመጣ ከጃንሆይ የተረፈ ነገር የለም። ደርግ ሄዶ ወያኔ ሲመጣ ከደርግ የተረፈ ነገር የለም። የአሁኑ ለውጥ የዛ አይነት አደለም። ወያኔም አለ፣ ለውጡም አለ እና እግዚአብሔር ይሁን። ወደፊት ወዴት እንደምንሄድ አላውቀውም፣ ግን የኢትዮጵያ ህዝብ በዚህ ውስጥ ያሳየው ምንድን ነው ተቻችሎ ለመኖር ይቅር ለመባባል የበደሉትንም ቢሆን ግደለም፣ ካአሁን በኋላ ያለችው የኢትዮጵያ ጉዳይ ከሁሉም በላይ ነችና ይቅርልል ዝግጁ ነኝ በሚል ሟችም፣ አገዳይም፣ ተሳዳጅም አሳዳጅም በህይወት የተረፉት መቸም ይቅር ተባብለው አዲስ ዙሮ ለመጀመር ነው። እንግዲህ ለውጡን ሳየው እና የህዝብ ቅንነት አይቸበታለሁ። ህዝቡ ከልቡ ነው። ይህንን ለውጥ ግን ችግር ሲፈጥሩ የነበሩ ኃይሎች ይህንን የህዝብ ቅንነት ተረድተው እንኳን የአሁኑን እግዜር አወጣን እንጂ ከአሁን በኋላ ይህን ህዝብ ጫፉን አንነካውም፣ ወደሚፈልገው ሰላማዊና ዲሞክራሲያዊ ኑሮ ይሄድ ብለው ልብ ገዝተው ለውጡ እንዲቀጠል ያደረጉልን እንደሆነ የዚህ ህዝብ ቅንነት ፍሬ ያፈራል። አለበለዚያም እንዳንዴ እንደምታውቀው በቅንነት የሚደረግ ነገር መልሶ ራስን ይጎዳል እና እንግዲህ እንኳን ያችን ክፉ ጊዜ ያሳለፋችሁኝ እንጂ አሁን እንኳን ተጠናክሬ መጥቼ ደግሞ አለቃችሁም አይነት ነገር ውስጥ የከተቱንም እንደሆን ሁለቱም መስመር ላይ አሉ። ወደ የት እንደምንሄድ እግዚአብሔር ነው የሚያውቀው። ግን በአንድ ነገር አምናለሁ። የህዝብ ግፍል ለመሸከም በፍጹም በፍጹም ትከሻው አይችልም። ደግሞ ቢመጡ ደግሞ እንደሚታገል አውቃለሁ። እና ተስፋ አለኝ። ተስፋ ይቼ ነው የመጣሁት። አዲሱ አሉላ አዲሱ ተስፋና ፈተናዎቹን ግራና ቀኝ ያስቀምጧቸዋል። አበበ፣ አጠቃላይ አሁን ከታዘብከው ግራና ቀኝ ከተመለከትከው አንጻር ምን ይታይሃል? ግን ከተስፋ ባሻገር ምን ሊሆን ይገባል? በተነጋገርካቸው ሰዎች፣ በገጠሙ ወጣት አዋቂዎች እንዲመጣ የሚፈለገው ተስፋ ምኞታቸው ምን ሆኖ አገኘኸው? እንዳልኩ ነው መነሻው፣ የህዝቡ አመፅ፣ የህዝቡ ግፍን አለመቀበል በኢትዮጵያ ውስጥ መብቱ ከከብሮ ካልሆነ በስተቀር እንደ ድሮ እየተረገጠ እንደማይኖር ያችን መብቱን ምንጊዜም ለማስከበር ዝግጁ የሆነ ህዝብ ስላለ ተስፋ አልቆርጥም። እንደገና ቢደፈርስም ሊያጠራ የሚችል ህዝብ አለ ብዬ ተማመናለሁ። ችግሮች ግን አይቻለሁ። ችግሮቹ ምንድን ነው? የአሸናፊና የተሸናፊ ፖለቲካ ለማምጣት የሚፈልጉ አንዳንድ ሰዎች አይቻለሁ። ስንዝር ሲሰጣቸው ክንድ መውሰድ የፈለጉ ሰዎችም አይቻሉ። ለምሳሌ ከውጭ የገባ ነውን የወሰድክ እንደሆነ አክቲቪስቶችም የውጭ የፖለቲካ ኃይሎችም ገብተዋል። አንዳንዶቹ በውጭ ሀገር በእውነት የህልውናቸውን መኖር አለመኖር ሁሉም ያጠራጥር ሁሉ በይቅርባይነት ንግባና እንደ አዲስ እንዲጀምር ሲባል አሸንፎ የገቡ አይነት ስሜት ያሳዩም አይቻለሁ። ያ ተገቢ አልመሰለኝም። ለውጡ ለእነሱም ጠቃሚ መሆኑን መቼም በግራ በቀኝ ለወደፊቱ ያሰብን እንደሆነ እንጠቀምበታለን። ለማደፍረስ ግን ይሞከራል ብዬ ገምታለሁ። እንዳላችሁት አንዳንድ አሳዛኝ ነገሮች እዛ አይቻለሁ። ይኸውም ምንድ ነው፣ አንዳንድ ከዚህ የሄዱ ከውጭ ሀገር የሄዱ ድርጅቶች እና ግለሰቦች አክቲቪስቶች የራሳቸውን ስራ ሀይላይት ማድረግ ፈልገው ነበረ። በቃ እኛ እንዲህ አስደርገናል፣ እኛ ከፈለግን እንዲ ልናደረግ እንችላለን። እንዲህ እኮ ማድረግ እንችል ነበረ። አሁንም እንዲነን የመንግስት ያህል አቅም አለን። ምን ትስማአት ነገር ነው የተባለው? ይሄ ሁሉ ለእኔ ግፍ የግፍ ንግግር አድርጌ ነው ያየሁት። እንደ ባጎረስኩ ተነከስኩ አይነት ነገር አድርጌ ነው ያየሁት። ወደ ሰላም ስንሄድ ቅድም እንዳልኩት ሟችና ገዳይ ተቻችለው እንዲኖሩ ሲደረገ ኢትዮጵያ ዝቆ ማን እንደበደለ ያውቃል፣ ማን እንደተበደለ ያውቃል። ያ ሁሉ ይቅር ብሎ በአንድነት በፍቅር በዛች በኢትዮጵያ ውስጥ ከአንዱ ጫፍ እስከ አንዱ ጫፍ ናት ይሄ አንተ ነው ሳንባባል የሁላችን ነው ብለን የትም ቦታ እኩል መብታችን ተከብሮ እንድንኖር ነው ህዝቡ የሚፈልገው ያንን ደግሞ በውጭ ሀገር ብዙ ተምረዋል ተገፍተዋል ለፖለቲካም ታግለዋል ተብሎ ብዙ ከሚገባው በላይ ክሬዲት የተሰጣቸው እንደው እንደ አሸናፊ አይነት አቀባበል የተደረገላቸው ቅን ልቦና ኑሯቸው ኦኬ በሉ እንግዲያውስ የህዝብ ስሜትና ፍላጎት አብሮ መኖር ስለሆነ በአብሮ መኖር ላይ እንስራ ማለት ሲገባ እንደ የአሸናፊነት ስሜትን ለማሳየት ስለ ራስና ስለ ራስ ድርጅት ብቻ ሲወራ ክርክር ውስጥ ይገባ አይቻለ ያለሁኝ ግን ይገርምሃል። ይህንንም ችግር መንግስት ለማረጋጋት የወሰደው ሁኔታ በጣም የሚገርም ነበር። በጣም ታጋሾች ነበሩ። አንዳንዱ ንግግር እንኳንስ መንግስትን እኔን አስቆጥቶኝ፣ በየሚዲያዎች አንዳንዶቻችን ተናግረናል። አይገባም እንዲህ ሊያረጉ አይገባም ብለን ድርጅቶችንም ግለሰቦችንም በስም ጠርተን። ግን በመንግስትም በአንዳንድ ሰዎችም ያየሁት እንደ ግድ የለም፣ በትዕግስት እንለፉ፣ ቁጣን እናብረድ፣ ግድ የለም ይደርሳል ሁሉ ነገር የሚል በጣም ከባድ የሆነ ታጋሽነት አይቻለሁ። ሌላው ያሰጋኝ ቢሮክራሲው ከላይ እስከታች በለውጥ አምጪዎች በእነ አቶ ደመቀ እና አቶ ለማ በእነ ዶክተር አብይ በእነ አቶ ገዱ አይነት በመሳሰሉ ሰዎች ከላይ እስከታች መቀረጽ ያስፈልገዋል። ቢሮክራሲው አልተፈተሸም ገና። ከታች ያለው ከላይ ያለውን የመቀበሉ ጉዳይ አስቸጋሪ ነው። ስልጣኑና መብቱ ምን እንደሆነ አውቆ በስርዓት እስኪሰራ ድረስ ትንሽ ጊዜ ያስፈልጋል እና እንደ እንደ አይነት ነገሮች፣ ድክመቶች አይቻለሁ። ግን በእርጋታ ይደርሳል ብዬ አስባለሁ። ሌላው ያየሁት ነገር የአንድነት ኃይል የተባለውን ኃይል ቀደም ሲል የነበረው አገዛዝ አከርካሪውን ሰብሮታል። ኢትዮጵያን ከፋፍዬ ካልሆነ አንድ ላይ መግዛት አልችልም፣ አንድ ላይ ልግዛት ያልኩ እንደሆነ ስልጣን አይኖረኝም ከሚል ፍልስፍና ከፋፍለዋል። ያ የከፋፈሉት ነገር የመጀመሪያ የተጀመረው የአንድነት ኃይል የተባለውን የፖለቲካ ድርጅትና ስለ አንድነት የሚያስቡ ግለሰቦችን ይገርማቸዋል። አብዛኛው የታሰሩትን ያየን እንደሆነ የኢትዮጵያ አንድነት አቀንቃኞች ናቸው። በኦሮሞም ውስጥ የአንድነት አይነት ስሜት ያላቸው ሰዎች በብዛት ታስረዋልና ይሄ አንድነት የሚለው ሀሳብ ስለተመታ አሁን ያየሁት የብሄር ፖለቲካ ነው በጣም እየተጫዋጫዋ ያለው ስብሰባም ቢደረግ መግለጫም ሲሰጡ ብታየው፣ ስድስት ድርጅት አምስት ድርጅት ሲባል ሁሉም የብሔር ናቸው። እና የሚያሳስበኝ ይሄ የአንድነት ኃይል ድርጅት የተመታበት ጉዳይ ነው ያየሁት። ስለዚህ የብሔር ድርጅት የሚቀጥል ከሆነ አንድ ብሔር ግን ጎሎ አይቻለሁኝ። እንግዲህ በብሔር ተደራጅቶ መቀጠል የግድ አስፈላጊ ከሆነ የአማራው ብሔርም እንደ ሌሎች ብሔር መሳ ለመሳ የሀገሪቱንም የራሱንም መብት ለማስከበር የሌሎች ያገኙትን እድል ሊያገኝ ይገባዋል ብዬ ነው የማምነው። ባይሆን ደስ ባለኝ ጠቅላላ የብሔር ድርጅት እና የብሔር አስተሳሰብ ቢወገድ ጥሩ ነው፣ የመጨረሻችን እሱ ይሆናል ብዬ አስባለሁ። ግን አሁን ያለው እውነታ የብሔር ፖለቲካ ነው ያየው። መልካም አበበ፣ ከፖለቲካው እይታህ ባሻገር ቀደም ብለህ ያነሳቸውን አንዳንድ ነጥቦች ማያይዘን እንመልከት። ለአንዳንዶች የተፈጸመው ነገር ጊዜያዊ መደነቃቀፍ ተደርጎ ተወስዷል። ለአንዳንዶች በጣም ያሳሰበ ነገር ግን መኬድ የሌለበት መሆኑን አጥብቀው ተችተዋል። እንዳንተ ያሉ በተለያየ የሙያ መስክ ከተሰማሩበት የኪነ ጥበብ ባለሙያዎችን ጨምሮ በአመዛኙ ያለፉትን በርካታ ዓመታት ያሳለፍክበት ወደ ሀገር ውስጥም ባስተዋጽዋችሁ ወይም በምታደርጉት እንቅስቃሴ የተጋበዛችሁ በለውጥ አቀንቃኝነት ለረጅም ዓመታት የሰራችሁ ምን አይነት ቀጣይ ምዕራፍ ነው የምትከተሉት? በዋናነት ታነሷቸው የነበሩ ጉዳዮች አንተ ባልከው መንገድ ተቀይረዋልና አሁን ያለው ፈተና አሁን ያለው አቅጣጫ የተለየ መሆኑ ለውጥ ብለን ደጋግመን ያነሳ ነው ከመሆኑ አንጻር ምን አይነት መንገድ ነው የምትከተሉት? ለምሳሌ አንተ በራዲዮ ፕሮግራም ምን አይነት ስራዎችን ትሰራለህ? ቀድሞ ከነበሩት በተለየ እኔ ገርማል የለውጡ መስመር መስመር ይዞ ቢሄድና የፖለቲካውን ስራ በፖለቲከኞች በእርጋታ መስራት ቢቻል፣ ፍላጎቴና ሀሳቤ በልማት፣ በተለይ የሰው ልጅ በማልማት የሰው ልጅ አስተሳሰብ በመቅረጽ የስራ ፍላጎት ያለው ህዝብ አይቻለው። የስራ እድሎች ብዙ አሉ፣ መፍጠር ይቻላል። ለእድገት በጣም ኢትዮጵያ ምቹ ነች በእውነት ስራ ቢሰጥ በኢትዮጵያ ውስጥ ኢትዮጵያን የተሻለ ለማድረግ እንደ ስራ ቢቆጠር ተስፋ ያለው ስራ ነው። በቃ ብዙ ልታፈራበት የምትችል ስራ ነው። በአጭር አማርኛ አፖርቹኒቲ፣ ኢትዮጵያ ውስጥ ኢትዮጵያን ለመገንባት በጣም ብዙ እድሎች አሉ። በጣም በጣም ሁላችንም ተረባርበን እዛ ላይ ብንሰራ በአጭር ጊዜ ውስጥ ያች ሀገር የተሻለ ትሆን ትችላለች። ግን እኔንና የኔን መሰል ወንድሞች ከኪነ ጥበቡ ዘለን ወደ ፖለቲካ የገባንበትና የግል ኑሯችንም ሁሉ ሳይቀር ይቅርብን ብለን ፖለቲካውን ያቀነቀልንበት ምክንያት እንደዚህ እንጀራዋ መጀመሪያ መቀመጫ እንዳለችው ፖለቲካው መልክ ካልያዘ ልትነግድ አትችልም። ልታስተምር አትችልም። ምንም ነገር ልታደረግ አችልም። ፖለቲካ የሁሉ ነገር ማሰሪያ ነው እንደምታውቁት። ስለዚህ ፖለቲከኞች ያንን መስመር አስይዘው በዛ እንዳናስብ ካደረጉን፣ እንዳንጨነቅ ካደረጉን እንዳልኩ በትምህርት በልማት በጤና ኢትዮጵያ ውስጥ በእውነት ሰርቶ መመስገን ይቻላል። የሕዝቡ ምርቃት ብቻ በቂ ነው ጥሩ ነገር መስራት ለፈለገ ሰው። በጣም ጓጉቼ ነው የመጣሁት እኔ በሀገሬ ውስጥ የአቅሜን አስተዋጽኦ ለማድረግ በዚህ ዘርፍ ችግሬ ግን አሁንም ጊዜን ያጠፋውበት ፖለቲካ በእብሪተኞች በጣም ለራሳቸው ጥቅም በሚያስቡ ግለሰቦች የፖለቲካው መስመር ሲዋዥ ካየው የደከምኩበት ጊዜን ያጠፋውበት ነው ብዬም ስለማስብ እንደግልም ሪስፖንስብሊቲም አለብኝ ብዬ የራሴ እንደ ዜጋ ስለማስብ ቅድም ያልኩን የልማት ስራ ላልሰራ ይችላለሁ። እና እንግዲህ ቁልፉ የፖለቲካው መረጋጋት ነው። እሱ ከተረጋጋ የእኛ ስራ መሆን ያለበት ህብረተሰቡን በጤና በትምህርት፣ በልማት ማገዝ ነው። ይቻላል። ጥቂት ነገር ነው የሚፈልገው። የኢትዮጵያ በእውነት ሁሉም ሰርቶ ለማደር ያለው ጉጉት ልነገር አልችልም እንደ ድሮ እንዳይመስል አሁን ድሮ ስራ ይመረጥ ነበረ አሁን ስራ የሚመርጥ ሰው አላየሁም ኤኒቲንግ ለመስራት ዝግጁ ነው በእውነት ያ የሚያስደስት የስራ ባህል ነው ያየሁት የመረዳዳት ጸባዩ የኢትዮጵያ ህዝብ እንደ ፖለቲከኞች እንዳይመስል ሲረዳ ትግሬቱ ኦሮሞውን ወላይታውን ጉዳዩ አይደለም አብሮ ለመኖርም የዛን ያህል ፈቃደኝነት አለው እና አሁን በፖለቲካ ኃይሎች ዙሪያ ላይ ነው ችግር እያየው ያለው ያ ችግር ጨው ለራስ ትል ጣፍጥ ነውና ቢያርሙት እሰየው ካላረሙት ግን የኛ አይነት ሰዎች ማድረግ ያለብን በበጥባጭ ፖለቲከኞች እና በበጥባጭ የፖለቲካ ድርጅቶች ላይ እንደገና መነሳት መቻል አለብን። ምክንያቱም የዚህን ህዝብ ጣፋንታ ጥቂቶች እንደው ዝም ብሎ ሊቀልሉበት አይገባም። ቅድም የጠቀስኩት ለአራት ሰዎች እና ጓደኞቻቸው የሰጡን ተስፋ ቀላል አይደለም። ብዙ የደም ጎርፍ ሊሆን የሚችልባትን ሀገር አንድ ጥይት እንኳን ሳይተኮስ የዚህ አይነት ሰላማዊ ድል ማግኘት ይሄ ከእግዚአብሔር ነው የተሰጠን፣ ከአላህ ነው የተሰጠን ማለት ከፈለ በእምነታቸው ይህንን ትልቅ እድል ጥቂት ሰዎች ለራሳቸው ብር ሲሉ ያበላሹት ከፈለጉ ይህን አይነት ሰዎች እነሱ ላይ በአደባባይ መናገር አለብን። ልንታገላቸው ይገባል። ልንፈራ አይገባም መንግስት ያልፈራን ሰዎች ግለሰብ ልንፈራ አይገባም። ጠንከር ያለ አቋም ነው ያለኝ በበታቾች ላይ ለምንም ታምር አዲስ ድምፅ ሬዲዮ እንዴት ነው የሚቀጥለው ለሚለው የሚገርም ሬዲዮ ነው። ለኢንተርቴንመንት ለመዝናኛ ብለን የዛሬ ሀያ ዓመት የጀመር ነው፣ ጭራሽ የፖለቲካ ሬዲዮ ሆነ እንዳልኩ። ምክንያቱም ፖለቲካው ሳይስተካከል ቀደም ልንቀልድ ብንል ፓርላማ የገቡት ሰዎች እየቀለዱ፣ እኛ ልንቀልድ ብንል አላማረብንም። ቀልዱን ሲቀሙን እኛ ፖለቲከኛ ሆንን ያኔ ግን ጥሩ ውጤት አምጥቷል። በእውነት ድርጅት ባልነበረበት ሰዓት የድርጅት ስራ የሰራ ሬዲዮ ነው። ሚዲያ ባልነበረበት ሰዓት ሚዲያ እንዲፈጠር ያደረገ ሬዲዮ ነው። ልነግር አልችልም። ትልልቅ ምትላቸው የፖለቲካ ድርጅቶች አሁን የተፈጠሩት አዲስ ድምፅ ሬዲዮ ላይ ነው። እንዴት ነው የሚቀጥለው ለሚለው እንዲያውም ሰዓት ጨምረን አሁን ከአንድ ሰዓት ወደ አንድ ሰዓት ተኩል ለዲሲ አካባቢ አድማጮች ከፍ አድርገን፣ በመላው ዓለም ላሉ ግን ዘወትር ያው ሁለት ሰዓት ነው። ቅዳሜ ከሁለት ሰዓት እስከ አራት ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ማለት ነው የሚተላለፈው። ትርፉ ምንድን ነው? እንደውም ሰዓት ጨምሮ መቀጠሉ ምን ለማድረግ ልክ ነው ልክ ጥሩ ሀሳብ አይመጣም። እኔም እንደዛ ብዬ ነበር ማቆም የፈለጉት። ግን አሁን ደግሞ አንዳንድ ወዳጆች ምን የመንግስትም አንዳንድ ትልልቅ ሰዎች ችን ሀገር መርዳትማ ከተፈለገ አሁን ነው የሚሉ አሉ። ሬዲዮኖችም እንዲያውም የሚያስፈልጉት አሁን ነው በተለይ ሪዝነብል ምክንያታዊ የሆኑ ሬዲዮ ፕሮግራሞች ለአንድ ፓርቲ ያልወገኑ፣ ለአንድ የማያዳሉ የኢትዮጵያን ሕዝብ ፍላጎት የተከተሉ እና አማካኝ የሆኑ የሬዲዮዎች እንዲያውም የሚያስፈልጉት አሁን ነው እና እንደ በተቻለ መጠን አታቁሙት የሚሉ ጥያቄዎች ከተለያዩ የመንግስት ሰዎችም በለው ተቃዋሚዎችን በላቸው ተፎካካሪ ሀሳብ መጥተዋል። በዛ ምክንያት ነው የምንቀጥለው። ነገር ካለ እንደምታውቀው ቅድም እንዳልኩ ነው የኢትዮጵያ ሕዝብ ትንሽ ፎ ያለ እንጂ የታገለለትን ነገር ያገኘ የለም እስካሁን ነፃ የምርጫ ቦርድ አላየንም። ነፃ ፍርድ ቤት አላየንም። ነፃ የመከላከያ ሰራዊት፣ ነፃ የፖሊስ፣ ነፃ የደህንነት፣ በእነዚህ ጉዳዮች ላይ መስማማት ያስፈልጋል። የእነዚህ ስራዎች ራሱ ጥሩ የሆነ የፖለቲካል አክቲቪዝም ያስፈልገዋል። አበበ ግን አንዳንድ ሰዎች ቀጥሉ የሚሉ አሉ። ያልከውን ሊያዝና ኢትዮጵያ የሆነህ በአንድ ውይይት ላይ ወጣቶችም ብዙ ሰዎች ተሰብስበው ሲጠይቁ ወደዚህ ኑ፣ በቃ ኑና ይሄን ለውጥ አግዙ፣ አንተም በምትሰራው ሬዲዮ መጥተህ ስራ የሚል ነገር አለና ምናልባት ይሄ ግምት ውስጥ ገብቷል? በጣም ደስ ይለኛል። አይውሽ እኔ መቼም ኢትዮጵያ ውስጥ ተመልሶ መሄድ ቢቻል ራስ ቲያትር ፈረሰ እንጂ ቢሰሩት እንደገና ይሰራል ተብሎ ይገመ ይታሰባል ሆፕፉሊ ይሰሩታል እየተስፋ አደርጋለሁ ወደ ቤት ወደ ራስ ቲያትር ከጓደኞች ጋር ብመለስ የመጀመሪያው ምርጫዬ እሱ ነው እሱ ካልሆነ በሬዲዮ ስራ ኢትዮጵያ ውስጥ መስራት ቻለ ግን ኢትዮጵያ ውስጥ በአሁኑ ሰዓት ብድግ ብሎ ሄዶ ለመኖር እንደኔ አይነት ሰውም ይችላል መሰለኝም የቤተሰብ ጉዳይ አለ ህጻናት ልጆች አሉ ምን በጣም አስቸጋሪ ነው ግን ዘመኑ የቴክኖሎጂ ስለሆነ እኔ ሳይሆን ሬዲዮ ስለሆነ የሚያስፈልገው ሬዲዮን ከዚህ የሆነ እዛ ማስተላለፍ ይቻላል። እየሞከርኩ ነው እዛ ባሉ ኤፍኤሞች ጋራ በመነጋገር የአዲስ እንትን ሬዲዮ እዚህ ሲተላለፍ በቀጥታ ላይ እዛም ኢትዮጵያም እንዲሰማ ኢትዮጵያ ያሉ ወኪሎቻችን ባሉበት እዛም አድማጮቻችን በቀጥታ የሚሳተፉበት የስልክ ዝግጅት አለን። ቢደውሉ እናቀርባቸዋለን። አስተያየታቸውን በቀጥታ መስመር እንቀበላለን። ልክ እዛው እንዳለን ሆነን እንደምንሰራው አድርገን ለመስራት ዝግጅት እያደረግን ነው። እንዳልኩ እንግዲህ የፋይናንስ እጥረት አለ። ፋይናንሱን ሰርተውት ከተገኘ እዚህም እዛም ሆነን እንቀጥላለን። የምንሰጠው ጥቅም ካለን የደስታውን አልችለውም። ከሌለ ደግሞ በክብር ሪታየር ብናደረግም ሁለቱም ምን እኔ እኩል ናቸው። ምንም ችግር የለውም። መልካም አሎላ እንግዲህ የጊዜያችንም ሁኔታ ይገድፈናል። በድጋሚ እናመሰግናለን። እንኳን ደና

የመሳሰሉ ሙዚቃዎች በብዛት አግኝተናል። በትንተንም ትንሽ ወዝ ወዝ አድርገዋል። ቀጣዩ ዝግጅት ከአንተ ነው የሚጠበቀው። በጥያቄ ልጀምር። የሜዮ ክሊኒኩ የአንጎልና የነርቭ ሕክምና ባለሙያ የሐኪሞን ይጠይቁ ቤተኛችን ፕሮፌሰር ዮናስ እንዳለገዳ ጉዳይ ምን ላይ ደረሰ? ምን ደረሰ? አድማጭ የሚጠይቅ ይሆናል። ዶክተር ዮናስ ለክብር እውቅና በቅተዋል። በሚሰሩበት አገር ብቻ ሳይሆን የቼክ ሪፐብሊክ ነው ለዚህ እውቅና ያበቃቸው። በሕክምና ከሚሰጡት ሌላ አዲሱ በመምህርነታቸው ከተለያዩ ዓለም የሚመጡ የህክምና ተማሪዎችን ያስተምራሉ። በአገር ደረጃ የእሳቸው ተማሪዎች ትርጉም ያለው ለውጥ አምጥተዋል በሚል ነው የተወደሱት። ሰፊውን እንግዲህ እሳቸውን አግኝተን በደንብ ስንወያይ እናቀርባለን። አሁን የጋዜጠኞች ጠረጴዛ ውይይታችን ክፍል ሁለት ካቆምንበት እንቀጥላለን። አዲሱ ያቆምንበት ምዕራፍ ታዲያ ያንተ ጥያቄ ነበር። ከነ ምልክቱ በሙዚቃ የካስከኝ ነው አይደል? ትክክል። ካሳውም የሚያዝልኝ ለማስታወስ ጥያቄህን እንደግምና ወደ ውይይት እንዘልቃለን። የተያያዘ ነው። አሁን ለምሳሌ ጠቅላይ ሚኒስትር አብይ ካመጡት ለውጥ አንዱ ለብዙ ጊዜ በጠላትነት ይታዩ የነበሩትን አገሮች ኢትዮጵያና ኤርትራ እንደማድረግ ነው። በዛ ረገድ አሁን ዛሬ ድረስም የተለያየ ሀሳብ ይሰጣል። የተደረገው አንድነት ምንድን ነው ውላቸው ለመንግልጽ አይሆንም። ቀድሞስ ምን ያስፈልጋል ከኤርትራ ጋር መገናኘት የሚሉ አሉ። ሌሎቹ ደግሞ በጣም ደስ ብሏቸው በመሰረቱ እኮ ኤርትራውያንና ኢትዮጵያውያን አንድ ሕዝብ ናቸው ሊላዩ አይገባም ብለው ደግሞ ያን ውህደት ያደንቃሉ። በዚህ አካባቢ ምን ተገነዘብሽ? ምን አየሽ? ምን ሰማሽ? እውነቱን ለመናገር እንግዲህ እንደ ጋዜጠኛ ነው ብዙ ጊዜ ጋዜጠኛ ከሆንክ ጆሮህ ለዚህ ነገር ነው እና የሚያቀናው በህዝቡ ረገድ ከኤርትራ ጋር የተደረገውን እርቅ የሚነቅፍ ሰውም አልሰማውም። እንደውም የሚገርም አይነት አቀባበል እንደተደረገላቸው ፕሬዚዳንት ኢሳያስ ብዙ ጊዜ እንደውም የምሰማው የኢትዮጵያ ከኤርትራ ጋር ግንኙነት መፍጠር ኤርትራ ውስጥም ዲሞክራሲያዊ ለውጥ ለማምጣት ተጽዕኖ ያደርግ ይሆን ወይ የሚል በጎ አመለካከት ነው የማየው። የህዝቡን ፍቅርና አንድነት እኔ ያገኘሁት የኢትዮጵያ ተወላጅ የሚጠራጠር የለም። ህዝቡ አንድ ነው፣ ፖለቲካ ነው የለየን የሚል ነው እና በበጎ አይን ሲታይ ነው። እኔ እንኳን አንዳንድ ጽሁፎችም አንብቤ ያለው ሰውም ሲናገር ምሰማው ምንድን ነው ኤርትራና ኢትዮጵያ እኮ ሲለያዩ ባድመ ላይ ስንት ህይወት ጠፍቷል ስለ እነዛ ሰዎች እንኳን ከዋነኛቸውም ወገን የተነገረ ነገር የለም። እርቁስ በምን ላይ መሰረት እንዳደረገ ሊነገር ይገባል። ዛሬ ድረስ ኤርትራ ውስጥ ተይዘው ያሉ ኢትዮጵያውያን የሉም ወይ? ይህን ይህን ያነሳሉ እና እንደው በሁሉም አቅጣጫ ለማየት ነው እንጂ በአመዛኙ ሁለቱ ህዝቦች አንድ የመሆናቸው ነገር በአብዛኛው ሰው የተወደደ የተወደሰ ነው። ግን ያም አለ ለማለት ነው። ልክ ነህ አዲሱ። እንደው ከሰው ካገኘሁት ሳይሆን ከራሴ አመለካከት ደግሞ ሁሉ ነገር በሂደት ይሆናል። አዎንታዊ ከሆነ ነገር ብንጀምር እርቁን ልጊዜ አዎንታዊ ነው። ነገር ግን የእርቁን መሰረቶች ኤርትራ ውስጥ ደብዛቸው ሳይታወቅ የቀረውን ኢትዮጵያውያን ጉዳይ ወይንም ከኤርትራም በኩል ደግሞ በኢትዮጵያ ውስጥም እንደዚሁ ጠፍተው የቀሩ ኤርትራውያን ካሉ መሪዎቹ ሊመለሱበት የሚችሉ ጉዳይ ነው። ሁሉ ነገር ግን ከበጎ አመለካከት ነው የሚጀምረው። ለመታረቅ ፈቃደኛ ከመሆን ነው የሚጀምር ተጠቃሚ የሚያደርግም ነው ሁለቱን ህዝቦች። ይታወቃል። ልክ ነው። ተዘታ ምናልባት ትልቁ ነው። አዲስ አበባ በነበራችሁበት ጊዜ አጋጣሚዎቻችሁን በመጠኑም ቢሆን በስርቆሽ ያካፍለን። ውይይት ሲደረግ እስክንድር ባነጋገራችሁ ወቅት በመጠኑ ሰምተናል። ከጠቅላይ ሚኒስትሩ ጋር በቀጥታ የመገናኘት ቢሮአቸውን፣ የመጎብኘት ቤተ መንግስት የመሄድ እድል አግኝታችኋል። ርቀቱ በጣም ያስገርማል። በአንድ በኩል የቀደመ እንለው እንደሆነ አላውቅም በቀደመው አሰራር በቀደመው መንግስት የአሜሪካ ድምፅ ትችትና ከመንግስት ጋር የሻከረ ግንኙነት ብቻ ሳይሆን እንደ መገናኛ ብዙሀን በአግባቡ የመቀበል ሁኔታ የሌለበት የቀድሞ ጠቅላይ ሚኒስትር መለስ የአሜሪካ ድምፅ ራዲዮን ከሩዋንዳ እልቂት ካመጣው ሚልኮሊንስ ሬዲዮ ሚልኮሊንስ ጋር እስከመሰሉበት ድረስ ርቀት የነበረው ነው። መቼም ከአንዱ ጫፍ ወደ ሌላኛው ጫፍ የመጣን ይመስላል። በምንም መልኩ የአሜሪካ ድምፅ ነጻና ገለልተኛ ያውም የወዳጅ ሀገር መንግስት ይዞታ የሆነ መገናኛ ብዙሀን እንደ መገናኛ ብዙሀን ማክበር ሳይሆን እነሱ በሚያምኑበት መንገድ ብቻ ባለመስራቱ የጠላትነት ፍረጃ ውስጥ የነበረ መገናኛ ብዙሀን እስኪ ባካችሁ ጎብኙ፣ የሚል ጥያቄው ከየትም በኩል ይምጣ የመጎብኘትና ጠቅላይ ሚኒስትሩን በቀጥታ የማግኘት እድል የተፈጠረበት በጣም የተጋነነ ልዩነት ነው ያለው። መልካም በመሆኑ መቼም ሁሉን የሚያስደስተው ነው ጎልቶ የሚታየውና፣ ላንቺ ለራስሽ ቅድም የክሶቹን ሁኔታ አንስታቸዋል። በ1997ቱ ምርጫ ማግስት ከማሀከላችን የተወሰናችሁን ባልደረቦቻችንን ጂኖሳይድ የሚል ቃል ነው የተጠቀሙ። እኔ እዛ ላይ ነው ልጨምርልህና እኔም ገርሞኛል በአንተ ጥያቄ ነው የሚሄደው ግን ሁለቱ የተከሰሱ ናቸው። አቶ ንጉሴም፣ ወይዘሮ ትዝታም የከሰሳቸው መንግስት፣ አገር እንደገና ቤተ መንግስት ገብተው ከመሪው ጋር መነጋገር ይሄ ራሱ የሚገርም አይነት ነው ይሄ ነው እና ባጭሩ፣ እጅግ የተጋነነ ልዩነት ያለው ነው። የመገናኛ ብዙሀንና ስልጣን ላይ ያሉ አካላት ግንኙነት ግልጽ ነው። ወዳጆች መሆን የለብንም ያን አይነት ግንኙነት የሌለበት እባካችሁኑ ብቻ አይደለም ለማሰልጠን ነው ሄዳችሁትና ለማገር ውስጥ ያለውንም ማስተምሩልን የሚል ድረስ የሚጋብዝ ጠቅላይ ሚኒስትር ነው የገጠማችሁ። ምን ተሰማሽ? አጠቃላይ እንደው ጠቅላይ ሚኒስትሩን በማወደስ እንዳልከሰስ እንጂ ጠቅላይ ሚኒስትር አብይ አህመድ የአዎንታዊነትና የበጎነት ተምሳሌት ብላቸው ማጋነን አይሆንም። ይህን ካልኩ ዘንዳ ሲያጠፉ ደግሞ እንደ ጋዜጠኛ እንተቻቸዋለን የሚገባውን ለሕዝብ እናቀርባለን። እስካሁን እኔ ባየኋቸው በኛም ቢሆን አሉላ አዲሱ፣ የሚገርማችሁ ነገር የእኛ እንኳ ክስ አልተነሳም። በግል እኔ ስለ ተመሰረተብን ክስ በፊትም አስቤው አላቅም። እኔ እንደውም ቀልድ ነው የሚመስለኝ ይሄ ነገር ነገር ግን እርግጥ ህይወታችንን ለአደጋ ላለመጋለጥ ከመሄድ ተቆጥበን ቆይተናል። ምክንያቱም ከእኛ ጋር የማይመጥን እኔ ከሰው በላይ ነኝ ማለት ሳይሆን ከባህሬ ከመኔ ጋር እኔ እንደውም ተሳስተው ያስገቡኝ ነበር። የሆነ የማይወደን ሰው እስቲ እነኝን አምስቱን ጨመር አድርጉልን እነዚህ ክስ ውስጥ የተባሉ ነው የሚመስለኝ። እና ከዛ አንጻር ነው። ጠቅላይ ሚኒስትሩ ግን በባህሪያቸው ለኢትዮጵያም ያስፈልጋል የሚሉት ከነበረው ከታሪክም ጥሩ ነገሮች የኢትዮጵያ ታሪክ ጉዳዮች እንዳሉ ሆነው ነገር ግን በአስተዳደርና በአመለካከት ለየት ያለ አቅጣጫ የያዙ ናቸው። ስመጣ መጻፋቸውን ይዤ ነው የመጣ። አውሮፕላን ላይ ጥቂት ገጾች ናቸው። እንደውም አውሮፕላን ላይ የጨረስኩት እርካብና መንበር። ከዛ ያገኘሁት መልእክት ምንድን ነው የነበረው? ይሄ በኃይልና በግፍ ህዝብን ማስተዳደር መቆም አለበት። ደንብ በመቃባት በማስገደድ አንድን ሰብአዊ ፍጡር በማስገደድ የሚደረገው አስተዳደር መቆም አለበት። ሌላው ደግሞ አንድ ሰው በህይወቱ እስካለ ድረስ እስከኖረ ሰብአዊ ፍጡር እስከሆነ ድረስ አንድ ጥሩ ነገር ሰርቶ ማለፍ አለበት። አሁን እሳቸው እኔ እንደሚመስለኝ አንድ ጥሩ ነገር ሰርቶ ለማለፍ የያዙት እቅድ አለ እና የእሳቸው ተምሳሌቶች የሚያደንቋቸው እነማን ናቸው? እነ ማህተማ ጋንዲ። ማህተማ ጋንዲንና ሂትለርን ያወዳድራሉ። ሂትለር የበላይ ህዝብ ኤሪየን ኔሽን ብሎ የእሱን ዘር ለማስረጽ በዓለም ላይ የጣረ ማህተመ ጋንዲ ደግሞ ዘር አስፈላጊም አይደለም ስብዕና የሰው ልጅ ብሎ ያለ ነው። ከዛ በኋላ ከተቀጠቀጠ ከተደበደበ ከተገረፈ በኋላ ይቅርታ ብቻ ነው እንጂ በቀል አዛልቀን ያለ ማን ነው? የእሳቸው አርአያ ደግሞ ማንዴላ፣ እዛ መጽሐፍ ውስጥ እውነት ተደጋግሞ ተብሏል የማንዴላ ነገር። ነገር ግን በተጨባጭ እንደዚህ እሳቸው በመጽሐፋቸው ሲተነትኑት ስታየው ትልቅ ትልቁም ነገር ነው። ምክንያቱም በቀል ስናካሄድ ጊዜ ነው የምንጨርሰው፣ ለትውልድም አይረባም እና ትኩስ ጅምር ብሎ አዲስ ንጹሕ በነጭ ወረቀት ላይ አዲስ ጅምር ማድረግ ይሄ ይመስለኛል አመለካከት፣ የሚነሱትም ሀሳቦች እነሱ ጋር የሚያነጋግሩ የሚያወያዩ በሩም የሚከፈት የተከፈተውም ሰፋ የሚልበት ተስፋ እናደርጋለን። ትዝታ፣ እንኳንም ደህና መጣሽ። ስለ እድሉ በጣም አመሰግናለሁ። ባልደረቦቼ፣ አድማጮች ከትዝታ ብላቸው ጋር ያደረግነው የጋዜጠኞች የጠረጴዛ ዙሪያ ውይይት በመጠኑ ሰፋ ያለ ነበር። ሙሉንም ከድረ ገጻችን እና ከፌስቡክ ገጻችን ታገኛላችሁ። የዛሬውን በዚሁ አጠናቀቅን። ውድ አድማጮች ይሄ ዜማም ወደ ማጠቃለያ ዜና ማዳረሻ ነው። ለደናደሩ ስንብታቸው ከማጠቃለያ ዜና በኋላ እንመለሳለን። የማጠቃለያ ዜና አላሰማችሁ የአፍሪካ ህብረት አስራ አንደኛው የመሪዎች ልዩ ስብሰባ የህብረቱ ጽሕፈት ቤት ተልዕኮቹን በብቃት እንዲያሳካ የሚያስችለው ውሳኔ ማስተላለፉን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። መለስካቸው አመሃ ተጨማሪ አለው። አመሻሹ ላይ ከጠቅላይ ሚኒስትር ጽሕፈት ቤት ለመገናኛ ብዙሃን በተሰራጨ መግለጫ ጠቅላይ ሚኒስትር አብይ አህመድ ከህዳር ዘጠኝ እስከ አስር ሁለት ሺ አስራ አንድ ዓመተ ምሕረት የተካሄደው አስራ አንደኛው ልዩ የመሪዎች ስብሰባ የተለያዩ ውሳኔዎች እየተላለፉበት እንደሆነ ገልጸዋል። በስብሰባው የአፍሪካ ህብረት ጽህፈት ቤት የህብረቱን ተልእኮዎች በብቃት ሊያሳካ በሚችልበት መንገድ ለማደራጀት የሚያስችል ውሳኔ መተላለፉን የጠቅላይ ሚኒስትሩ መግለጫ ያመለክታል። በተጨማሪም የአህጉሪቱ ዋና የለውጥ ኃይል የሆነውን ወጣቱንና አፍሪካን ተሸክመው እዚህ ያደረሷትን ሴቶች ተሳትፎና ተጠቃሚነትን ለማሳደግ የሚያስችሉ ውሳኔዎች ተወስነዋል ብለዋል። ጠቅላይ ሚኒስትር አብይ በየክፍለ አህጉሩ ትብብርንና የጋራ ተጠቃሚነትን ማምጣት ስለሚቻልበት ሁኔታና ቀጣይ ጉዞም በስፋት እንደተመከረበት ገልጸዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው በሰፊው ያወሱት የኢትዮጵያን ሕዝብ እንግዳ ተቀባይነት ነው። ባለፉት ቀናት በተለይ ከስብሰባው ጋር በተያያዘ የአዲስ አበባን ከተማ ጸጥታ ለመቆጣጠር በሚወሰዱ እርምጃዎች የሚፈጠሩ ችግሮችን ሕዝቡ በትዕግሥት ማሳለፉን አመስግነዋል። ስብሰባው ውጤታማና ሰላማዊ ሆነው እንዲጠናቀቅ ሀገራዊ ኃላፊነታቸውን የተወጡትን ልዩ ልዩ የመንግስትና የግል አካላትንም አመስግነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካሊፎርኒያ በታሪኳ ውስጥ ከገጠማት የከፋ ሰደድ እሳት እንድትወጣ ያግዛሉ የሚል እምነት እንዳላቸው የግዛቲቱ ገዢ ጄሪ ብራውን ዛሬ አስታውቀዋል። የምሽቱ ዜናም ዝግጅታችን በዚህ ተጠናቀቀ። ያስተናገድኳችሁ ሰሎሞን አባተ ነኝ። ናሽዋን ካሊ ቴክኒሽያኗ ነበረች። በእኔ በኩል ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሡ ታምሬ ጋር ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና አደሩ።